ሀገርኛ ሪፖርት ህወሓት ለዳግም ጦርነት እየተዘጋጀ ነው አሉ የክልሉ ተቃዋሚ ፓርቲዎች። ተቃዋሚዎቹ የትግራይ ነጻነት ፓርቲ ባይቶናና አረና ፓርቲ እንዳሉት ሕውሃት አዳዲስ ተዋጊዎችን በመመልመልና ነባሮችን በመቀስቀስ ለዳግም ጦርነት እየተዘጋጀ ነው በማለት ሰሞኑን በሰጡት ጋዜጣ መግለጫ ከሰዋል። ፓርቲዎቹ ሕውሃት በክልሉ የተለያዩ አካባቢዎች በህዝብ ተመራጭ ሹሞች ላይ ማስፈራሪያ እየፈጸመ ይገኛል በማለትም ወንጅለዋል። የትግራይ የፖለቲካና የጸጥታ ኃይል አመራሮች በሰሜን ምዕራብና ማዕከላዊ ዞኖች በመርዛማ ኬሚካሎች ጭምር በመታገዝ ከፍተኛ የወርቅ ማዕድን ዝርፊያ እያካሄዱና የአካባቢው ብክለት ያደ ሲደረሱ እንደሆነም ፓርቲዎቹ ገልጸዋል። ፓርቲዎቹ የክልሉን ችግር ለመቅረፍ ሁሉን አካታች የሽግግር አስተዳደር እንዲቋቋም በድጋሚ ጠይቀዋል። መንግስት ከብሔራዊ ባንክ መበደር በሚችለው የብድር መጠን ላይ ገደብ የሚጥለው የብሔራዊ ባንክ አዋጅ ጸደቅም የህዝብ ተወካዮች ምክር ቤት ሰሞኑን መንግስት ከባንክ የወሰደውን ብድር በአንድ ዓመት ጊዜ ውስጥ ካልከፈለ ሌላ ዙር ብድር እንዳይወስድ ሊከለክል የሚችለውን አዋጅ አጽድቋል። የአዋጁን መጽደቅ ተከትሎ ባንኩ ባወጣው መግለጫ አዋጁ የመጨረሻ በዳሪ እንዲሆን፣ ቀውስ ሲከሰት እልባት እንዲሰጥ የሚያደርግ በዋናነት ኢኮኖሚውን በማረጋጋት ላይ ብቻ እንዲያተኩር የሚያስችልና ለፋይናንስ ደንበኞች ጥበቃ የሚያደርግበትን አዲስ ስልጣን እንደሚሰጠው አብራርቷል። የብሔራዊ ባንክ የዲጂታል ገንዘብን ወይም ክሪፕቶ እሴትን ለግብይት እንዲውል ካስፈለገ ወደፊት ዓለም አቀፋዊ ሁኔታን እያየ መመሪያ ላውጣ እንደሚችል የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ጠቁመዋል። አዋጁ ባንኩ ካልፈቀደ በስተቀር ክሪፕቶ እሴት እና ዲጂታል ወይም ኤሌክትሮኒክ ገንዘብ በመጠቀም ክፍያ መፈጸም እንደማይችልም አብሮ መደንገጉ ይታወቃል። በተጠቀሱት መንገዶች ክፍያ የፈጸመ ሰው ከሶስት ዓመት የማይበልጥ እስራትና ከአስር ሽብር የማይበልጥ መቀጮ እንደሚጣልበትም በአዋጁ ላይ ሰፍሯል። ለኢትዮጵያ ንግድ ባንክ ሂሳብ ማስተካከያና መልሶ ማዋቀሪያ የሚውል ብድር የዓለም ባንክ አጸደቅም። የዓለም ባንክ የኢትዮጵያን የፋይናንስ ዘርፍ ለማጠናከር የሚውል ሰባት መቶ ሚሊዮን ዶላር ብድር ሰሞኑን አጽድቋል። ከብድሩ ዘጠና በመቶ የኢትዮጵያ ንግድ ባንክን ሂሳብ ለማስተካከልና ባንኩን መልሶ ለማዋቀር እንደሚውል የዓለም ባንክ አስታውቋል። ከፊሉ ብድር ለብሔራዊ ባንክና የኢትዮጵያ ልማት ባንክ ማጠናቀሪያና መዋቀሪያ ማሻሻያ እንደሚሰጥ ባንኩ ጠቅሷል። ብድሩ በአራት ዓመታት ጊዜ ውስጥ የሚለቀቀው የባንኮቹ አፈጻጸም የደንቦችና ደንቦች የመዋቅሮች ማሻሻያ ሂደት እየታየ እንደሚሆንም ተገልጿል። የብድሩ ዓላማ የአገሪቱን የፋይናንስ ዘርፍ ጠንካራና አስተማማኝ ለማድረግ እና ተደራሽነቱን ለማስፋት ያለመ እንደሆንም የዓለም ባንክ በአሰራጫው አጭር መግለጫ አስታውሷል። የኢትዮጵያ ንግድ ባንክ መዋቅራዊ ማሻሻያውን ከመተግበሩ በፊት የቅርንጫፎችንና የሰራተኞችን ቅነሳን ጨምሮ ማሻሻያው ሊያስከትላቸው በሚችሉት ማህበራዊ ተጽዕኖች ዙሪያ በቅድሚያ ጥናት ያካሂዳል ተብሎ ይጠበቃል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን አሉ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኢትዮጵያ የአንድ ቀን የይፋዊ የስራ ጉብኝት አድርገው ተመልሰዋል። ፕሬዚዳንት ኢማኑኤል ማክሮን አዲስ አበባ ሲደርሱ ከጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል ተደርጎላቸዋል። ኢማኑኤል ማክሮን በኤክስ ገጻቸው በአማርኛ ባሰፈሩት ጽሑፍ ሀገራቸው ፈረንሳይ የኢትዮጵያን ኢኮኖሚ ማሻሻያ ማዘመንን ተግባራዊ ለማድረግ ትብብር እንደምታደርግ ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት እያደረገችው ስላለው ጥረት በዝርዝር መምከራቸውንም ገልጸዋል። ኢትዮጵያ ከመቶ 30 ሚሊዮን በላይ ህዝብና ኢኮኖሚያ በፍጥነት እያደገች ያለች ሀገር እንደመሆኗ የባህር በር እንደሚያስፈልጋት ሁለቱ መሪዎች መነጋገራቸውን ኢዜአ ዘግቧል። ኢትዮጵያ የባህር በር ለማግኘት የምታደርገውን ህጋዊና ዲፕሎማሲያዊ ጥረት ያደነቁት ፕሬዚዳንት ማክሮን በዚህ ረገድ የኢትዮጵያን ጥረት እንደሚደግፉ መሆኑም አስታውቋል። ሁለቱ መሪዎች በሁለትዮሽ እና በባለብዙ ወገን ጉዳዮች ዙሪያም በመምከር በጋራ ለመስራት መግባባት ላይ ደርሰዋል ብሏል። ይዚያም ኢትዮጵያና ፈረንሳይ ለ127 ዓመት የዘለቀው ዲፕሎማሲያዊ ግንኙነታቸው ይበልጥ ተጠናክሮ እንዲቀጥልና ለትውልድ እንዲሻገርም ሀገራቱ አበክረው እንደሚሰሩ መግባባት ላይ ደርሰዋል ተብሏል። ከጠቅላይ ሚኒስትሩ ጋር በምጣኔ ሀብታዊ ጉዳዮች ዙሪያ መነጋገራቸውን የጠቀሱት ፕሬዚደንት ማክሮን በተለይ የፈረንሳይ ኩባንያዎች በኢትዮጵያ የኤሌክትሮኒክ ኔትወርክ መስክ እንደሚሰማሩም ጠቁሟል። ለዚህ ደግሞ ከአውሮፓ ባንኮች የ80 ሚሊዮን ዩሮ ገንዘብ የሚቀርብ ይሆናልን ብለዋል። ፈረንሳይ በጤናና በግብርና መስክ ለኢትዮጵያ ድጋፏን አጠናክራ እንደምትቀጥልም ፕሬዚዳንት ኢማኑኤል ማክሮን አረጋግጠዋል። ፕሬዚዳንት ኢማኑኤል ማክሮን በኢትዮጵያ ይፋዊ የስራ ጉብኝት ሲያደርጉ በስድስት ዓመታት ውስጥ ለሁለተኛ ጊዜ ነው። የኢትዮጵያ አየር መንገድ ከኮንጎ መንግስት ጋር አዲስ አየር መንገድ አቋቁሞ ስራ ጀመረም። የኢትዮጵያ አየር መንገድ ከኮንጎ ዴሞክራቲክ ሪፐብሊክ መንግስት ጋር በጋራ በመሆን ኤር ኮንጎ የሚል ስያሜ የተሰጠው አዲስ አየር መንገድ አቋቁሞ በይፋ ስራ አስጀምሯል። ኤር ኮንጎ በሁለት ቦይንግ 737 አውሮፕላኖች በሀገሪቱ ውስጥ ባሉት ሰባት ኤርፖርቶች በረራ በማድረግ አገልግሎት ጀምሯል ተብሏል። ይህ ጥምረት የኢትዮጵያ አየር መንገድ ራዕይን 335 አንዱ አካል ነው ሲል የኢትዮጵያ አየር መንገድ ገልጿል። አየር መንገዱ ከዚህ በፊት በሎሜ ስካይ አየር መንገድ፣ በሊሎንግዌ የማላዊ አየር መንገድ፣ እንደዚሁም በሉሳካ የዛምቢያ አየር መንገድን በጋራ ማቋቋሙ ይታወሳል። የወሎ ተሪሸሪ ኬር የሕክምናና የማስተማሪያ ሆስፒታል ለወሎ ዩኒቨርሲቲ እንዲተላለፍ የሕዝብ ተወካዮች ምክር ቤት አቅጣጫ አስቀመጠም። የወሎ ዩኒቨርሲቲ የወሎ ተሪሸሪ ኬር የሕክምናና የማስተማሪያ ሆስፒታልን ለማቋቋም ድጋፍ ያደረጉ የሕብረተሰብ ክፍሎች እምነት የጣሉበት ተቋም ነው ያለው የሕዝብ ተወካዮች ምክር ቤት የተጣለበትን እምነት ለመረከብ ከወዲሁ ከሚመለከታቸው ባለድርሻ አካላት ጋር ተቀራርቦ መስራት አለበትም ብሏል። የወሎ ተሪሸሪ ኬር የሕክምናና የማስተማሪያ ሆስፒታል ቦርድ ሕዝብ የጣለበትን አደራ እየተወጣ በመቆየቱ ቋሚ ኮሚቴው አመስግኗል። በቀጣይም የቦርዱና የሲቪል ማህበራት ኤጀንሲ በጋራ በመሆን ለህብረተሰቡ ግልጽ በሆነ መንገድ ሆስፒታሉን መቼና በምን ሁኔታ ለዩኒቨርሲቲው እንደሚያስተላልፍ የድርጊት መርሃ ግብር አዘጋጅቶ እስከ ጥር 15 ቀን 2017 ዓ ም ድረስ እንዲያሳውቅ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ጉዳዮች ኮሚቴ ሰብሳቢ ዶክተር የሽመቤት ደምስ ያሳስበዋል። ሆስፒታሉን በማስተላለፍ ሂደት መደረግ በሚገባቸው ጉዳዮች ላይ ምክክር መደረጉን የህዝብ ተወካዮች ምክር ቤት መረጃ አመልክተዋል። ከሰሞኑ የወለተር ሼሪኬር የህክምናና የማስተማሪያ ሆስፒታል ጉዳይ አነጋጋሪ ሆኖ መሰንበቱ ይታወሳል። አዲስ አበባ ለመኖር ውድ የተባሉ ከተሞች ተርታ ተመደበች። ሜርሰር የተባለው የከተሞችን ደረጃ በዋጋ መዝኖ የሚያወጣው ድረገጽ የአውሮፓውያኑ 2024 መገባደድን ተከትሎ የ226 ከተሞችን ሰንጠረዥ ይፋ አድርጓል። ለመኖር እጅግ ውድ ከሚባሉት የማይቀመሱ ከተሞች ጀምሮ ኑሮ በጣም ርካሽ የሆኑባቸው ከተማዎች በዝርዝር የሚካተቱበት ድረገጽ ነው። የኢትዮጵያዋ አዲስ አበባ፣ የሴኔጋሏ ዳካር፣ የሜክሲኮዋ ሜክሲኮ ሲቲ እና የስኮትላንዷ ኤደንብራ ካለፉ አመት ዓመት ጋር ሲነጻጸር ደረጃቸው በኑሮ ውድነት ትልቅ ለውጥ ካሳዩ ከተማዎች መካከል ሆነዋል። ቀድሞ ለኑሮ አመቺ ብዙም ውድ ያልሆነች ትባል የነበረችው አዲስ አበባ በዚህ ዓመት ውድ ከሚባሉ የዓለም ከተሞች መካከል ተደልድላለች። በአውሮፓውያኑ 2024 አዲስ አበባ ከአፍሪካ ከተማዎች እጅግ ውድ ናት ተብሏል። ኑምቤዮ የተባለው የከተሞችን የኑሮ ውድነት ዋጋን የሚያሰላ የቀመርቋት ደግሞ ኢትዮጵያ በ2024 በኑሮ ውድነት ከአፍሪካ ሶስተኛ ያናት ይላል። ሜርሰር በበኩሉ አዲስ አበባ ለኑሮ ውድ ከሆኑ አስር ከተሞች መካከል ባትካተትም በ224 ከፍተኛ የዋጋ ግሽበት ካሳዩ አምስት የዓለማችን ከተማዎች መካከል አንዷ እንደሆነች ጠቅሷል። ባለፈው 223 የአውሮፓውያኑ ዓመት በኑሮ ውድነት 194ኛ ደረጃ ላይ የነበረችው አዲስ አበባ ዘንድሮ ወደ 138ኛ ከፍ ብላለች። በኢትዮጵያ የድንገተኛና ጽኑ ሕክምና የሚሰጡ ሐኪሞች የህዝብ ጥምርታ መሆን ከሚጠበቅበት በ12 እጥፍ ያነሰ ነው ተባለም። የኢትዮጵያ የድንገተኛና ጽኑ ህሙማን ሕክምና ባለሙያዎች ማህበር ሰሞኑን የተመሰረተበትን አስረኛ ዓመት ባከበረበት ወቅት እንደገለጸው በዓለም አቀፍ ስታንዳርድ መሰረት አንድ ሐኪም ለሃምሳ ሺህ ሰዎች ብቻ መድረስ ሲገባው በኢትዮጵያ ግን አንድ ሐኪም የሚደርሰው ከግማሽ ሚሊየን ለሚልቁ ዜጎች መሆኑ ተነግሯል። በኢትዮጵያ ከጥቂት ዓመታት በፊት የነበረው የባለሙያዎች ቁጥር ከ ያበታች ነበር የተባለ ሲሆን አሁን ላይ በተሰሩ ሰፊ ስራዎች ቁጥሩን ወደ አምስት መቶ ማድረስ የሚቻል ቢሆንም ጥምርታው ግን እጅግ አነስተኛ ነው ተብሏል። ከዚሁ ጋር በተገናኘ የጤና ሚኒስቴር ዘርፉን ለማሳደግ የኢትዮጵያ የድንገተኛና ጽኑ ህሙማን ህክምና ባለሙያዎችን ዘርፈ ብዙ ስራዎችን በማከናወኑ ከፍተኛ ውጤት ተገኝቷ ሲል አመስግኗል። አያይዞም ደረጃቸውን የጠበቁ የድንገተኛ ህክምና ክፍሎችን በማደራጀት ረገድ በዚህ ዓመት ስልሳ ለሚሆኑ የድንገተኛ ህክምና ለሚሰጡ ተቋማት የግብዓት አቅርቦት እንደሚያከናውን ገልጿል። ጅቡቲ አሁንም ኢትዮጵያ የታጅራ ወደብን እንድታስተዳድር ባቀረብኩት ግብዣ ላይ አቋሜን አልቀየርኩም አለች። የአፍሪካ ሕብረት ኮሚሽን ሊቀመንበር እጩ ተወዳዳሪ የሆኑት የጅቡቲው የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ ሰሞኑን በሰጡት መግለጫ ኢትዮጵያና ሶማሊያ በቱርክ አደራዳሪነት ከስምምነት መድረሳቸው ሀገራቸው በበጎ እንደምትቀበለው አስታውቀዋል። የውጭ ጉዳይ ሚኒስትሩ አክለውም ጅቡቲ ኢትዮጵያ የታጅራ ወደብን እንድታስተዳድር እንደምትፈቅድ ገል ግልጻ እንደነበር አስታውሰው፣ አሁንም ሀሳቧን እንዳልቀየረች ያረጋግጠዋል። በመጨረሻም በኢትዮጵያ የሙሉ ፕሮፌሰርነት ማዕረግ እድገት ታገደም። ከፍተኛ የትምህርት ተቋማት የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ በድጋሚ ሰሞኑን ከትምህርት ሚኒስቴር በተጻፈ ደብዳቤ ዩኒቨርሲቲዎቹ እገዳ ተጥሎባቸዋል። ከታኅሳስ 1 ቀን 2016 ዓ ም ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ እድገት ተቀባይነት እንደማይኖረው ትምህርት ሚኒስቴር በደብዳቤው አሳ ታውቋል ከጥቅምት 4 ቀን 2013 ዓ ም ጀምሮ በስራ ላይ የነበረውንና በትግበራ ወቅት ክፍተት የታየበት የአካዳሚክ ሰራተኞች የደረጃ እድገት መመሪያ በመሻሻል ላይ እንደሚገኝ ሚኒስቴሩ አስታውሷል እዚህም መሰረት ማሻሻያው ተጠናቆ ለሁሉም ከፍተኛ የትምህርት ተቋማት እስከሚላክ ድረስ በሁሉም ዩኒቨርሲቲዎች የፕሮፌሰርነት እድገት አሰጣጥ ለጊዜው መታገዱን ሚኒስቴር መስሪያ ቤቱ ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ ገልጿል nagrnya report